ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናምሻችሁ። የዛሬው ጥቅምት 7 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለቪኦኤ ገለጹ። አካባቢ ላይ ከብት በመዝረፍ እንደገና የሰዎችን ሕይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በሚመጣው መረጃ መሰረት የኦነግ ታጣቂዎች እንደሆኑ መረጃ አለ። አስተዳዳሪው አቶ አማኑኤል አብደላ ናቸው። ኦነግ ምላሽ አለው። በምዕራብ ጉዲ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የሆነ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው። የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ናቸው። ዘገባውን እንመለስበታለን። ለትራንስፎርመር ግዢ የሚውለውን ወጪ ሰባ ከመቶ ከከፈሉ በኋላ የመብራት አገልግሎት ማግኘት እንዳልቻሉ የባህር ዳርና የደብረ ታቦር ከተማ ነዋሪዎች ገለጹ። ያው ሰባ በመቶ ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው። ይሁን እንጂ እስካሁን ያው ምንም መብራት አይል ዞር ብሎ በሌላ ዘገባችን ደግሞ በአዲስ አበባ የሚገኘውን የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻን ቀሪ ክፍል ቃለ ምልልስ ይዘናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዓለም አቀፍ አጠር ያሉ ዜናዎቻችን በድጋሚ ተመልሰን መተናል። የመጀመሪያው ዜናችን የምንያማር ወታደራዊ ኃይል ባለፈው አመት በሮሂንጋ ሙስሊሞች ላይ በርካታ የጭካኔ ተግባሮች ፈጽሟል የሚለው ልዩ የተባበሩት መንግስታት ድርጅት ቡድን ስላገኘው መረጃ ለድርጅቱ የጸጥታ ምክር ቤት ያቀርባል። ከአስራ አምስቱ የጸጥታ ምክር ቤት አባላት ዘጠኙ ብሪታንያ፣ ፈረንሳይ፣ አይቨሪ ኮስት፣ ኔዘርላንድ፣ ፔሩ፣ ፖላንድ፣ ስዊድን እና ዩናይትድ ስቴትስ በያዝ ነው ወር ከልዩ ቡድን መሪ ጋር ተገናኝተው መነጋገር እንደሚፈልጉ ትላንት በይፋ ጥያቄ አቅርበዋል። በተባበሩት መንግስታት ድርጅት የማንያማር አምባሳደር ሀውዱ ሱዛን በበኩላቸው በላጉት ደብዳቤ ስብሰባ መጠራቱን ተቃውሟል። ለተደረጉት ሌሎች መሻሻሎች እውቅና ሳይሰጡ ተጠያቂነት እንዲኖር የሚጠይቁ ከሆነ መጨረሻው ውድቀት ይሆናል፣ አደገኛ ጥረት ነው በማለትም አስጠንቅቀዋል። የአውሮፓ መንግስታት እንደ ዩናይትድ ስቴትስ ሁሉ የጋዜጠኛ ጀማል ሀሾጊን ጉዳይ በሚመለከት ምን ማድረግ እንዳለባቸው ግራ የተጋቡ ይመስላል። የሳውዲ አረቢያ መሪዎችን ይነቅፍ የነበረው ሀሾጊ ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። አብዛኛው ሚዲያ ያተኮረው በ ሀሾጊ ጉዳይ ላይ ዩናይትድ ስቴትስ በምትሰጠው ምላስ ላይ ቢሆንም ሳውዲ አረቢያ በማያጠራጥር ሁኔታ በሀሾጊ ደብዝ መጥፋት ተግባር ውስጥ ካለችበት የአውሮፓ መሪዎች ስለሚወስዱት እርምጃ እያሰላሰሉ መሆናቸው ታውቋል። ከሳውዲ አረቢያ ንጉሳዊ አገዛዝ ጋር ያላቸውን ጠቃሚ ያሉትን ግንኙነት ሳይጎዳ እርምጃ ስለመውሰድ እያሰቡ መሆናቸውም ተዘግቧል። የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ በሚደረገው ድርድር ብዙም እንቅስቃሴ ባልታየበት በአሁኑ ወቅት የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ከአውሮፓ ህብረት መሪዎች ጋር ሊነጋገሩ ነው። ለወራት ያህል ሲካሄድ የቆየው ንግግር በብዙ ክፍሎች ላይ ስምምነት አግኝቷል። ይሁንና በሰሜን አየርላንድና የአውሮፓ ህብረት አባል በሆነችው አየርላንድ መካከል ያለውን የድንበር አያያዝን ያካተቱ አበይት መሰናክሎች መኖራቸው ታውቋል። ጠቅላይ ሚኒስትሯ ከአውሮፓ ህብረት መሪዎች ጋር ከተነጋገሩ በኋላ ሌሎች 27 የአውሮፓ ሀገራት መሪዎች የብሪታንያን የመውጣት በሚመለከት ስለሚደረገው ድርድር ይወያያሉ። በመጨረሻም የሩሲያ መርማሪዎች እንደሚሉት በክሪሚያ የቴክኒክ ኮሌጅ የቦምብ ጥቃትና የገፍ ተኩስ የከፈተው አንድ የ22 ዓመት ተማሪ ነው። ዛሬ በ ተፈጸመው ጥቃት 18 ሰዎች እንደሞቱና ቢያንስ 50 እንደቆሰሉ መርማሪዎቹ ገልጸዋል። መርማሪዎችና የኮሌጁ ዳይሬክተር በተናገሩት መሰረት ከፍንዳታው በኋላ መሳሪያው የያዘው ሰው ከርች በተባለ ከተማ በሚገኘው የትምህርት ቤት ህንፃ ውስጥ እየተዘዋወረ ባየው ባየው ሰው ላይ ይተኩስ ነበር። ክሪሚያ ያሉት ከፍተኛ የሩሲያ ባለስልጣን ሰርጌይ አክሲያኖቭ ተማሪው ከጥቃቱ በኋላ ራሱን እንዳጠፋ ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጽኑ ምርመራ እንዲደረግ ትዕዛዝ አስተላልፈዋል። ሰለባ ለሆኑት ሰዎች ቤተሰቦችም ሀዘናቸውን ገልጸዋል ሲሉ ቃል አቀባያቸው ዲሚትሪ ፔስኮቭ ጠቁመዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ጋቢና ጉዟችን፣ ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዘገባችን ነው የምናልፈው። ደቡብ ኢትዮጵያ ክልል ውስጥ በሚገኘው አማሮ ወረዳ ላይ በታጣቂዎች ተደጋጋሚ ጥቃት እየደረሰበት እንደሆነ የወረዳው አስተዳዳሪ ለቪኦኤ የገለጹ። በአማሮ ወረዳ እና በምዕራብ ጉጂ ዞን አዋሳኝ አካባቢዎች የተፈጠረውን ግጭት ለማብረድ ከገቡ የመከላከያ ሰራዊት አባላትም ሶስቱ መገደላቸውንና ሁለት መቁሰላቸውንም የተናገሩት አስተዳዳሪው አቶ አማኑኤል አብዳላ ታጣቂዎቹም የኦሮሞ ነጻነት ግንባር ወይም ኦነግ ሰዎች ስለመሆናቸው መረጃ ደርሶናል ብለዋል። በሌላ በኩል ደግሞ ስለ ጉዳዩ መረጃ እንደደረሳቸው የተናገሩት የኦነግ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ አዳባ ድርጊቱ የተፈጸመው በኦነግ ሰራዊት ነው፣ አይደለም የሚለውን በማጣራት ላይ ነን ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በደቡብ ክልል የሰገን ህዝቦች ካሉት አምስት ወረዳዎች አንዱ የሆነው የአማሮ ወረዳ አስተዳዳሪ አቶ አማኑኤል አብደላ ለአሜሪካ ድምጽ እንደተናገሩት ሐሙስ ጥቅምት 1 2011 ዓ.ም ከጠዋቱ አምስት ሰዓት አካባቢ በምዕራብ ጉጂ አዋሳኝ ቀበሌ ላይ በታጣቂዎች ጥቃት እንደተፈጸመ ተናግረዋል። በእለቱ ጎልቤ የሚባል ቀበሌ ላይ ከጉጂ ነጠሪ ከሚባል ቀበሌ አካባቢ በከፍተኛ ሁኔታ ታጥቆ የመጡ ሰዎች ቀበለውን በስፋት ወረበ የነበረበት ሁኔታ ነው ያለው። በዛ ወቅት ያው አካባቢውን ለማረጋጋት የተቀመጠው የመከላከያ ሰራዊት ሚታይል አለ አካባቢ እየተንቀሳቀሰ ችግሮችን ለማብረድ የሚሰራ በዕለቱም ችግሩ የከፋ እንዳይሆንና ጉዳት እንዳይደርስ በሚል ወደ አካባቢ ተንቀሳቅሰል። የሚንቀሳቀስ ግን ኮሳ የተፈጸመው በመከላከያ ሰራዊት ላይ ጭምር ነው እና በዛ መሀል ከመከላከያ ስራዊት ጋር የተፈጠረው መተኳኩስ ከመከላከያ ስራዊትም ጭምር የተሰዋበት ላ በደረሰው ጥቃት ሶስት የመከላከያ ሰራዊት አባላት ሕይወታቸው አልፎ ሁለት መቁሰላቸውን ገልጸው በወረዳው ላይ የሚገኘው የመከላከያ ሰራዊቱ የሻምበላ አመራር ባዘጋጀው ሥርዓት መሰረት አባላቱ በየእምነታቸው በተዘጋጀ ሥርዓት ከትላንት በስቲያ ሰኞ ጥቅምት አምስት ቀን እዛው አማሮ ውስጥ መቀበራቸውን አቶ አማኑኤል ተናግረዋል። አያይዘው በዚህ አካባቢ የሚከሰተው ግጭት ረዘም ያለ ጊዜ ማስቆጠሩን ጠቁመው የአማሮ ወረዳ አመራሮች ከምዕራብ ጉጂ አመራሮች ጋር በጋራ በመሆን ችግሩን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ይገልጻሉ። ነገር ግን በሁለቱም አካባቢ የተለያዩ ትንኮሳዎች ስላሉ እሱን ለመከላከል መከላከያ የሰራዊት አባላት እዛ እንደሚገኙ ገልጸው፣ ሀሙስ እለት ደግሞ ጥቃቱን የፈጸሙት ታጣቂዎች በዚህኛው የመከላከያ ሰራዊት አባላት ጭምር ላይ ነው ብለዋል። እንግዲህ ታጣቂዎቹ መደበኛ የህዝብ ክፍል አይደሉም። የተለያየ ዓላማ ያላቸው እና በተደጋጋሚ አካባቢ ላይ ከፍት በመዝረፍ እንደገና የሰዎችን ህይወት እስካሁን በማጥፋት ላይ የተሰማሩ የታጠቁ አካላት ናቸው። እስካሁን ለእኛ በሚመጣ መረጃ መሰረት የኦነግ ታጣቂዎች እንደሆኑ ነው መረጃ ያለ ነገሮች የበረዱ ይመስሉና ተመልሰው በሁለትና በሶስት ቀናት ውስጥ ውጥረት ውስጥ ይገባል፣ ያሉት አቶ አማኑኤል የምዕራብ ጉጂ አመራሮችን በተደጋጋሚ እያነጋገርን ነበርን ብለዋል። በጉዳዩ ላይ ከምዕራብ ጉጂ ዞንም ወረዳ አመራሮችም ጋር በተደጋጋሚ ስንነጋገር መትናል። በየጊዜው የተነጋገርን ነው፣ ግን ችግሩ እነሱን መቆጣጠር ከሚችሉት በላይ የሆነ እንዳለ ነው መስረቱ። በሌላ በኩል የኦነግ ስራ አስፈጻሚ አባል እና ቃል አቀባይ የሆኑት አቶ ቶሌራ አዳባ በዚህ አካባቢ ጥቃቱን ያደረሱት ታጣቂዎች የኦነግ ናቸው መባሉን አንስቼ ጠይቄያቸው ነበር። በምዕራብ ጉጂ ዞን ተከሰተ የተባለው ግጭት በመንግስት በኩል ወይም በመከላከያ ሰራዊት በኩል የኦነግ ታጣቂዎች ናቸው የሚል ክስ አለ። ይህንን ሁኔታ ግን በጥልቀት ለማወቅ እየተከታተልን ነው እያጣራን ስለሆነ ከዚህ በላይ በአሁኑ ጊዜ ለማለት የሚችለው ነገር የለም። በዛ በኩል እነዚህ ይህን ድርጊት የፈጸሙት የኦነግ ወታደሮች ናቸው አይደሉም የሚሉትን ነው የምታጣሩት? አዎ፣ ያንን እያጣራ ነው። ምን መሰለች ችግሩ በአሁኑ ሰዓት እንግዲህ በኦነግ ስም በየቦታው የሚንቀሳቀሱ ታጣቂ ኃይሎች አሉ። እነዚህ ሰዎች ልዩ ልዩ ጥቃቶችን ሲያደርሱ የመከላከያ ሰራዊትም ፀጥታን ለማስከበር ጸጥታ ማስከበር ኃላፊነታቸውን ለመወጣት በግዳጅ ላይ ይሰማራሉ። በዛ መሀል ግጭት መፈጠሩ ያለ ጉዳይ ነው። ግን እነዚህ ትክክለኛ የኦነግ አባላት ናቸው ወይ አይደሉም የሚለውን በበኩላችን ማጣራት አለብን። እነሱ የታጠቀ ኃይል በሙሉ ለኦሮሞ ነጻነት ግንባር ሰራዊት ሊወስዱ ይችላሉ። ግን በዛ ስም የሚንቀሳቀሱ ካሁን በፊትም በልዩ ልዩ ቦታዎች የዚህ አይነት እንቅስቃሴ የሚያደርጉ ሀይሎች መኖራቸውን እናውቃለን። ያንን ደግሞ ስናጣራ የእኛ አለመሆናቸውን ስናረጋግጥ ተገቢሞች ስንሰጣለን ማለት ነው። እንግዲህ አጣርታችሁ መቼ መልሼ ልደውል ምንደረሳችሁ የሚለውን ለማረጋገጥ እንግዲህ ሁለት ሶስት ቀን በኋላ መጠየቅ ትችያለሽ። ከመንግስት ጋር ያላችሁ ውይይት ምንደረሰ? ከዚህ ከታጠቁ ሰራዊቶች ጋር በተያያዘ ያለው በመንግስትና በኦሮሞ ነጻነት ግንባር መካከል በሰራዊቱ አያያዝ ላይ ምንም የተፈጠረ ችግር የለም። አሁንም ደግሞ ከመንግስት ጋር እየተሰራ ነው በዛ ላይ ስምምነት ላይ የተደረሰ እየተደረሰ ነው የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በጉዳዩ ላይ ያላቸውን አስተያየት ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ ብናደርግም ልናገኛቸው አልቻልንም እንዳገኘናቸው ምላሻቸውን እንመለስበታለን ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ለትራንስፎርመር ግዢ የሚውለውን ወጪ ሰባ በመቶ ከከፈላችሁ የመብራት ተጠቃሚ ትሆናላችሁ ተብለን ወጪውን ብንከፍልም እስካሁን ተጠቃሚ አልሆንም ሲሉ የባህር ዳር እና የደብረ ታቦር ከተማ ነዋሪዎች ገለጹ። አስቴር ምስጋናው ዝርዝሩን ይዛለች። አቶ ግዛቸው ደነቀው የባህር ዳር ከተማ ነዋሪ ናቸው። ልደታ ሳይት እየተባለ በሚጠራው አካባቢ ቤት በቅርቡ ሰርተው ገብተዋል። ከዓመት በፊት መብራት ለማስገባት ከአካባቢ ነዋሪዎች ጋር በመሆን በባህር ዳር ከተማ ለሚገኘው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ጥያቄ ያቀርባሉ። ያገኙት መልስ ግን ትራንስፎርመር የለንም፣ ወጪውን ከሸፈናችሁ በወር ውስጥ መብራት ታገኛላችሁ ይባላሉ። ዋናው ላይን ሲገመት ከስድስት ሚሊዮን በላይ ተገመተ። ያው ሰባ በመቶ ማህበረሰቡ እንዲሸፍን የመንግስትን ድርሻ ማለት ነው ይሁን እንጂ እስካሁን ያው ምንም መብራት አይል ዞር ብሎ ማላየንም ባለመግባቱ ከአንድ ሺህ በላይ አባወራ ይሆናል በሁለት ሺ አስር ነሀሴ ማለት ሁለት ሺ ዘጠኝ ለሁለት ሺ አስር አዲስ ዓመት መግቢያ አካባቢ ነው በአንድ ወር ጊዜ ውስጥ በሚል ያው በኮሚቴ ሰብሳቢዎች አማካኝነት ለየ አባላቱ ይሄ ጥሪ ደረሰ አብዛኛው ያው እንደምልሽ የቤት ክራይ የመረረው ነው ቤት መሰርቶ መግባት ፍላጎት ያለው ነው። ባደረሰ ቤት ሰርቶ ማጠናቀቅ ሳይሆን በደረሰበት መግባት ስለሆነ የሰው ፍላጎት አመት ባል የተለመደውን ዶሮም ይሁን በቅርጫ የሚለውን ነገር ትቶ የዚህ የመብራት ሶስት ሺ ስምንት መቶ ነው ፐር ኢንዲቪጁዋል የከፈል ነው። ለመብራት ቅድሚያ በሚል ነው አብዛኛው የከፈለው። ተስፋ የሚለውን ስላየ ብዙ ሰው በደረሰበት ገብቷል። እና እኔም ከዛ ውስጥ አንዱ ነኝ። ያው እንግዲህ የ2010 ዓመት በዓል ለመብራት ነው አውለ ነው የገባን የሚለውን እንትን እዚህ ጋር። በሌላ በኩል ደግሞ የደብረ ታቦር ከተማ ነዋሪዎች ኮሚቴ አዋቅረው የላኳቸውን አራት ሰዎች በአገልግሎት ጽፈት ቤቱ ቅጥር ግቢ ውስጥ አገኘኋቸው። መለሰ ዘውዱ ይበላለው፣ ቀበሌ 05 ደብረ ታቦር ከተማ ነው የመጣት የመጣ ነው። ከዚህ ከ2006 ወደ 350 ምናምን ሰዎች ቀገ የሚባል ሰፈር ላይ ሰፍረው ይገኛሉ። እያንዳንዱ ቤት 360 ምናምኖቹ በአምስት ቤተሰብ ባዛ እንኳን ማት ቤተሰብ ነው እስከ ሁለት ስድስት ጀምሮ እስካሁን ጨለማ ውስጥ ነው ያሉት። ማህበረሰቡ አብዛኛው ማህበረሰቡ ከቤት ውስጥ ገብቷል። መብራት አገልግሎት ግን የለም። እዚህ ደግሞ ዛሬ ባህር ዳር መብራት ኃይል ጽህፈት ቤት የመጣ ነው የመብራት ችግር ይፈታልናል ብለን ነበር። አሁንም እዚህ ምሰሱ የለም ምን እናድርጋችሁ ብለው መልሰው እየሰደዱን ነው። መፍትሄ የለም። ክፍያ ፈጽማቸዋል። ክፍያ ፈጽመናል ው ከእኛም መንግስትም ተውጣቶ ወደ አንድ ሚሊየን ሁለት መቶ ምናምን አንድ ሚሊየን ሶስት መቶ ሺህ ብር አካባቢ ተከፍሏል። ከህብረተሰብ ገንዘብ ተዋጥቶ ማለት ነው። አቶ ግዛቸውም ሆነ ከደብረታቦር ከተማ የመጡ ነዋሪዎች እንደነገሩኝ ከሆነ የሚኖሩበት ሰፈር መብራት ባለመኖሩ የህገወጥ ወጥ መሳሪያ ሽያጭ ማካሄጃ ሆኗል ይላሉ። መብራት ባለመኖሩ እንደው ከዛም አልፎ ገና ከአንድ ሰዓት ጀምሮ የጥይት መሞከሪያ የትንሽም ትልቅ መሳሪያ መሻሻጫ ነገር ነው የሆነው። ዝም ብሎ ሌት ሲተኮስ ነው የሚያድር። ሌባውን ነው መሳሪያ ፈታሹ ነው አይለይምና ያው እንግዲህ መንግስት ምናልባት አልባት አሁን ባሁንኛው ደግሞ በአዲሱ አስተዳደር እንደው የሚያይልን ነገር ካለ እንጂ እንደው ባልመጣን እስከማለት ነው እየደረስን ያለን። አቤት ያው እኔ ገብቻለሁ ሰፈሩ ግን ያው አልፎ አልፎ አንዳንድ ሰዎች ነው የገቡ ሌሎች ህብረተሰቡ ያልገባባቸው ሰፈሮች የመሳሪያ መሸጫ ሆኖ ያሉት ከጨለመነት አንጻር የተነሳ ምሸት ምሸት በጣም ጥይት ይተኮሳል። ከባድ ነው ለመኖር አዚ አካባቢ ራሱ። አቶ ወንድሙ ገብሬ የአማራ ክልል ኤሌክትሪክ ኃይል አገልግሎት የህዝብ ግንኙነት ኃላፊ ናቸው። ችግሩ ያለው መቼ ባህር ዳርና ደብረ ታቦር ብቻ በሁሉም ክልሎች ጭምር እንጂ ያውም ደግሞ ከአምስት አመት በፊት ጀምሮ ወረፋይ የሚጠብቁ አሉ አሉኝ። በአጠቃላይ በባህር ዳር ብቻ ሳይሆን በዚህ በአማራ ክልል ላይ በተለያዩ ቦታዎች ላይ የክፍያ ከፍለው የሚጠባበቁ ደንበኞች አሉ። ስለዚህ ጥያቄው ትክክል ነው። ኦልሞስት የአምስት አመት ባክሎግ አለብን። አሁን ወደ ባህር ዳር ስፔሻሊ ምናልባት የምንሄድ ከሆነ ወደ ሰባት አካባቢ መንደሮች አሉ። ሰባት አካባቢ መንደሮች የከፈሉት በ20 ህዳር 2010 እስከ ሐምሌ 2010 ባለው ንጽ እንደ ቆይታ ሲታይ ከሌላው ጋር ለምሳሌ ሰቆጣ አካባቢ፣ ዋግምራ ዞን አካባቢ፣ ወልዲያ አካባቢ፣ ደብረታቦር አካባቢ እንደከፈሉ ስናይ የዚህ እንደኛ ተራጠባበቅ አሁን ነው የከፈሉት በሚያስብሉ ውስጥ ነው ያሉት። ለምን 2005፣ 2006፣ 2007፣ 2008 የከፈሉ ማህበራት በብዛት ስላሉ ማለት ነው። ለምን ሊከማች የቻለ? ቅድም እንዳልኩት በአቅርቦቱና በፍላጎት መካከል ያለመጣጠም በመኖሩና የድርጅቱ የፋይናንስ አቅም ያን ያህል ደካማ ለመሆኑ ወደ ማህበራዊ ግዴታዎች ውስጥ ወይም ደግሞ ህብረተሰቡ በቀላሉ ይህንን አገልግሎት መጠቀም በሚያስችል መልኩ ባስቀመጠው ስትራቴጂ በዝቅተኛው አቃል ለህብረተሰቡ ስለሚያቀርብ የፋይናንስ አቅሙ ደካማ ነው የሚሆነው። ስለዚህ ምንድነው አሁን እንደ ስትራቴጂ የተያዘው ሁለት ነገር መውሰድ እንችላለን። አንደኛም ከዚህ በፊት በአዲስ አበባ ወይም በማዕከል የነበረው አደረጃጀት ወደ ክልል እንዲወርድ ዓላማው ምንድ ነው? ከክልል መስተዳደርና ከዞን መስተዳደሮች ከወረዳ መስተዳደሮች ጋር የትኛው ይቅደም፣ የትኛው ነው ለማህበራዊ አገልግሎት ሰፊ ሽፋን የሚሰጠው ወይ ፋይዳ ያለው የሚለውን ተናቦ ለመስራት የክልላዊ አደረጃጀት እየያዘ ነው ያለው። ይሄ አንድ አብሮ ተናቦ ለመስራት የሚጠቅም ነው ማለት ነው። ሌላው ደግሞ ከዚህ ከአወራረዱ ጋር ተያይዞ የህዝብ ክንፍም ይባላል አሁን እያደራጀ ነው ያለው ህብረተሰቡ ችግሩንም መረዳት እንዳለበት ተግዳሮቶቹ ምንድን ናቸው የሚለውንም ከህዝቡ ጋር ቁጭ ብሎ መምከር አስፈላጊ በመሆኑ አሁን የህዝብ ክንፍ እያደራጀ ነው። ሌላው ያው በማዕከል ደረጃ ግዥ ተፈጽሞ ያው እንደየቅደም ተከተላቸው የሚስተናገዱበትን መንገድም እየተመቻቸ ነው። አሁን ምናልባት ባህር ዳር አካባቢ እንደ ቅደም ተከተሉ ከሄድ ባህር ዳር አሁን የከፈለው ማለት ይቻላል። እናው ግን ያም ሆኖ ግን አሁን ልደታ ሰፈር የሚባል አካባቢ የከፍተኛ መስመር የትራንስፎርመር ቤዝ አቁመን ጨርሰናል። በዚሁም በችግር ውስጥ ስለዚህ መቼ የሚለው ሊሆን የሚችለው ምንድ ነው አቅርቦቱ እንደተስተካከለ ወዲያውኑ ስራ ምን ጀምር ይሆናል የሚለው ሊያግባባን ይችላል። አብዛኛውን አቅርቦቱ ከውጭ ግዥ ጋር የተያያዘ ከምንዛሬ የፍላክቹዌሽን ጋር እነኚህ ጨረታዎችን የሚቀያየሩበት ጊዜ አለ። በዚህ አመት ውስጥ ምናልባት የእቃው ተስተካክሎ የሚቀርብ ከሆነ ሁሉን የሚጀመርናቸውን ናቸውን ስራዎች እናጠናቀቃለን የሚለው የሚያግባባን ይመስለኛል። በቀጣይም ከህዝብና ከመንግስት ጋር የጋራ መድረክ በመፍጠር ሰፊ ውይይት እንደሚደረግ አቶ ወንድሙ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን፣ ለዘገባው እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዲሞክራሲንና ዲሞክራሲያዊ ተቋማትን ለመገንባት የመገናኛ ብዙኃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤቶች የተውጣጡ ሀያ ሰባት የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚችል ስልጠና በአዲስ አበባ እየተሰጠ ይገኛል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ወይም ደግሞ ጌታሁን ታምራት ከ37 ዓመታት በኋላ ለአገር ምድሩ በቅቷል። እስክንድር ፍሬው ከአዲስ አበባ አነጋግሮት ክፍል አንድን ሰኞ ምሽት አቅርበን ነበር። ክፍል ሁለትንና የመጨረሻውን ይዘንላችኋል። እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋ ያለው ሁኔታ ስለተቀየረ የተሻለ ስራ፣ የበለጠን ስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው? ወይ የሁለቱ ድምር ውጤት ነው? ይሄ የትኛው ነው የሚያመዝ ነው? ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይህ እንዲሆን የፈቀደው ይህ እንዲሆን ያስገደደው? ዋናው ይመስለኝ በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይህ እንዲሆን ያስደረገው። ምክንያቱም ከዛሬ አራት አምስት ዓመት ጀምረን የአፍሪካ ዲቪዥን እየሰፋ ነው ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ አለን፣ ሞምባሳ አለን። በቅርቡ ኪንሻሳ፣ ዳረሰላምና ካምፓላን ከፍታለን። አዲስ አበባም መክፈት እንደምንችል ተስፋ አረጋለሁ፣ አስመራም መክፈት እንደምንችል ተስፋ አረጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር እኔም ከስንት ዓመታት በኋላ ወደ አገር መግባት ተነፍግ የቆየው ሰው ዛሬ የተወለድኩ ያደግኩባትን ከተማ እንደ እንግዳ ነው ማያት ይሄ ራሱ ለኔ እንደ ውልደት ነው የማየው። ለእኔ ትልቁም ነገር ነው። ይህ በሁለት ቀን እንደማሳልፈው ዛሬ እናቴን ቀብራየሁ፣ መጨረሻ ስንብት አደረኩላት። ትልቅ እድል ነበር። ዘመዶቼን አገኘው ተወልዶ ያደጉም ማራቃቸው ወንድመው ልጆች አሉ ሴት ወንዶች ማራቃቸው እነሱን ተገናኘው በዚ አጋጣሚ ለእኔም ትልቅ እድል የከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከ ዓርብ ማሳልፈው በራሴም ምካሪ ሕይወት ውስጥ ትልቅ ሚና ያለው ትልቅ ታሪካዊ ቦታ የምሰጠው ነው ለእኔ አዘግል እንደ ንጉሴ ነጋዜጠኝነት ማለት ነው እና ከዚህ ወደፊት ደግሞ ባለኝ አቅም እስካሁን ባለኝ ሙያ የእናንተ ብቻ ለቤ የምትሰሩትን ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎታለኝ። አንድ ጽሁፍ እያነበብኩ ነበረ በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣው ከሀገር ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው ማስተማሪያ ነው። ከዛ ተነስቶ ዛሬ ጊዜ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን አገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ነገር። እኔ ይሄ የዚህ አይነት ህይወት የእኔ ህይወት ብቻ አይመስለኝ። ብዙ ኢትዮጵያውያን፣ በተለይም የእኔ ትውልድ ኢትዮጵያውያን እና የካቲት አብዮት መጥቶ ደርግና እነ መንግስቱ ስልጣን ከከበት ጊዜ አንስቶ ከተካሄደው ፍጅት፣ እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ዲግሪያቸውን ካገኙ በኋላ አንቀና ቀን አያድሩ ተጠናጤም በመቶ የሚሆኑ ወደ አገሩ ነበር የሚመስለው ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ያ ሪቨርስ ሆነ ተለወጠና ስደት ሆነ። ሁላችንም እንዳውም ምን ሆነ? ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ ይሄደ ልጁን የሚጠይቅበት ዘመን መጣ። የገላ ቤቶች ነው ልጆቻቸው ውጭ ያሉ ወላጆች ማለት ነው። የኔ እናት ልጆችን እኔ ጋ ስትመጣ ሀያ አምስት አመት በየወቅቱ መታ አመት ሁለት ሶስት አመት የብዙዎቹም እናት እንደዚህ ነው። ወላጆች እንደዚህ ነው የሚያደርጉት እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለኩት ካርቱም ገዳሪፍ፣ መጀመሪያ ስደት ካምፕ ገባሁ። ከዛ ካርቱም ነው ሱዳን። ምንም ምንም ጊዜ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን ሁለት በሆነው በፍረንች ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ ስደተኛ ሁኝ የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣ እና ስጀምር ህይወትን ገና ከዳሩም እንደገና አላለም ከስኩዌር ዋን ከስክራች በለው በአማርኛ ምንድን ሀብለህ እንደገና ህይወት መጀመር እንደዛ ነው የጀመርኩት። ከዛ ቢሆን ይቀጥረኛል ሲቀጠል እንደ ሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተርም ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ እዛ የደረስኩት አሁን የአፍሪካ ዲቪዥን እንዳልኩ ቅድም፣ መጀመሪያው አፍሪካዊ ነኝ። እና የሚወደው ሙያ ነው፣ በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል፣ ለዚህ ይከፈላለሁ፣ እውላለሁ ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ ሀቅ ላይ የተመረኮዘ ትምህርት ሰጠ ጋዜጠኛም ሆን ደሞ ተማሪም ነህ አስተማሪም ነህ። አንድ ሰው ኢንተርቪው ስታደርግ ከዙ ብዙ ብሱ ምት ታገኛለህ። ሪሰርች ስታደርግ አንድ ፕሮግራም ሰጥ ትምህርት ታገኛለህ። ከዛ ደግሞ ታስተምራለህ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተልህ ከዚያ በለጠ ምንጸጋለ እና ጥሩ ስራ ነው በዛ ስራ ነው እዚያ ወጣሁት። በነገራዊ እኔ ታሪክ አይደለ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላችሁ በህይወት አይብሊግ ትምህርት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ፣ ኦባማ አሸንፈው ሲገባ ሶስት ኢትዮጵያውያኖች የረዳት ሆኖ ነው የገቡት። አንድ ምልክል ሰጥ ነው። ስለዚህ በጣም የተሳካለት ነው። ለዚች አገር ደግሞ የሚጠቅም ነው ወደፊት አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር። አንዳንዱ ሰው ደግሞ ሌላ ጊዜ ሌላ ተግባር ላይ ለምናተኩሩ የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ፣ ምክንያቱም ከመጣ ብዙ ሊያስተምር ይችላል፣ በገንዘቡ ብዙ ይረዳ ይችላል። አ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣውን ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው። በቢሊዮን እኮ ነው። እስከአለፉት አመታት እንኳን ምናልባት ወደ አራት ቢሊዮን ይጠጋል በአመት የአሜሪካ ብቻ ሰውን አውሮፓም ሌላም ያለው ዲያስፖራ። ስለዚህ ያ ዲያስፖራ የሚጠቅም ነው። እርግጥ ኢትዮጵያ ውስጥ የሚመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካው፣ ብዬ ነው ማሰበ ሆኔ እንደ ንጉሰነት እና ይሄ ምንድ ነው? ይሄ የኔ ያልከውት ህይወት ለብዙዎች ምሳሌ ነው፣ ግን ደግሞ የኔ ህይወት ብቻ አደለም የብዙ ኢትዮጵያውያን። ግማሹ ሜዳው ሲዋጋ ነበረ፣ ግማሹ ስድስት ካምፖሪቆ ነበረ ገብቶ ከስር እንደገና ህይወቱን ጀምሮ አሳክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ። የኔ ብቻ ታሪክ ሊሆን አይችልም፣ የኢትዮጵያውያን ታሪክ ነው። ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት፣ ከመጣ ኮረፕሽን ከጠፋ፣ ዴሞክራሲ ከተከፈተ፣ ዴሞክራሲ ኢንስቲቱሽን ይጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣውን መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ በምርጫ ሰዓት ውስጥ ያስ እስተረጋገጠለት ድረስ ይህች አገሬትም ደርሳለች። በጣም ጠንካራ ሰራተኛ እኮ በሰራተኛ ነው ኢትዮጵያዊ ማለት አቶ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ አላርገውና አቶ ንጉሴ እንግዲህ ከሰላሳ ሰባት አመታት በኋላ አንተን እንደገለጽከው ለመጀመሪያ ጊዜ ለአገርህ ምድር በቅተሃል ስሜትን አጋር አንስቲ መጀመሪያ ምን ስሜት አሳደረብህ ከቦሌ ኢንተርናሽናል ወይም አለም አቀፍ አውሮፕላን ማረፊያ ጀምሮ የነበረውን ስሜት ነገር በነገር ላይ በጣም ከባድ ስሜት ነው ገና አንድ ሳምንት ሁለት ሳምንት ሲቀረው አንደኛም ለመምጣት በመቻሌ በጣም ደሳለኝ ግን ደግሞ በሌላ በኩል ውስጥ ይረበሻል፣ ነርቨስ ሆናለሁ። ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም፣ አባቴን አልቀበርኩም። ዛሬ እናቴና አባቴን ደግሞ ሰሞኑን ሄጄ እንደማየት ተስፋ አለኝ እና ሁለታ ነው የተቀበረው እና ስ ሄጄ ለማየት እንተስፋለኝ ዛሬ። እና የእናትህን አይተህ መጣህ፣ የአባትህን ነው ቀጥሎ የምታይ እና ይሄ ራሱ ውስጥ ውስጥ የተባለቀ ስቤት ነው የሚሰጥ አንደኛ ወደ ሀገሬ ተወልጄ ባደግኩባት በተማርኩባት ሀገር መመለሴ ትልቅ ድል ነው። ዳግም ልደት በለው ፖለቲካ ደግሞ ማታውቀው ነገር ውስጥ ነው። እውነት አሁን ከተማ ሳይ አላውቀው ማቆም ቦታ አላውቀው ሰው እያስረዳኝ ነው። አንዳንድ ጊዜ ደጋግሜ የጠይቃል። ስሜት እንዴት ነው የሚለው ምንድን ነው? ድብልቅልቅ ያለ ስሜት ነው። በአንድ በኩል ደስታ ነው፣ በአንድ በኩል ደግሞ ማታውቀው ነገር ውስጥ መግባት ነው። አቶ ንጉሴ መንገሻ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖር ነው። የሬዲዮ ስምህ ጌታውን ታምራት የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜ። እኔም አመሰግናለሁ እስክንድር ታንኪ። Why you hate me? Sure exactly I don't know I'm not your lover, my girl. you I አድማጮች የዛሬው የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አድራጋው ነበርን። ዝግጅታችንን ያቀናበረልን ሞክቤል ያብሮ ነው። በጀምር ነው የአቢላቀው የጉራገኛ ዜማ እንሰነባበታለን። መልካም ምሽት። ደህና ደሩ ن